ኤርትራ የተባበሩት መንግስታት ድርጅት የሰብአዊ መብቶች ራፖርተር ተመልሰው እንዲገቡ እንደማትፈቅድ አስታወቀች። በሌላ በኩል ደግሞ ስራቸውን ከመስራትና በሪፖርታቸው ወይም በዘገባቸው ሁሉንም ወገኖች ከማካተት ወይም ከማሳተፍ የዘለለ አድራጎት አለመፈጸማቸውን የመንግስታቱ ድርጅት ዘጋቢ ሼላ ኪትሩት ለአሜሪካ ድምጽ ገልጠዋል። ሚስ ኩትሬትንና የኤርትራን የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ጸሐዬ ፋሲልን የትግርኛ ክፍል ባልደረባችን ተወልደ ወልደ ገብርኤል አነጋግሯል። ዘገባውን ሰለሞን አባተ ለመጽሔት አዘጋጅቶታል። በኤርትራ የውጭ ጉዳይ ሚኒስቴር የሚኒስትሩ ጽህፈት ቤት ኃላፊ አቶ ጸሐዬ ፋሲል ለቪኦኤ በሰጡት መግለጫቸው ከሚስ ሼላ ኪትሩት ጋር መንግስታቸው አንዳችም የግል የሆነ ችግር እንደሌለበት አመልክተው ኤርትራን በአሉታዊ መንገድ የሚያሳየው የመንግስታቱ ድርጅት ሪፖርት ከተጻፈ በኋላ እርሳቸውን ወደ አስመራ እንዲገቡ መፍቀድ ትርጉም ያለው ጉዳይ ስላልሆነ ነው ብለዋል። ቀዳማይ እቲ ኣብቲ ሁማን ራይትስ ካውንስል ዝቀረበ ክስታት ብፖለቲካዊ ኣጀንዳ ምክንያቱም አንደኛ ምክር ቤቱ በተጻራሪ ኃይሎች የተለወሰ አጀንዳ የኤርትራን ምስል ለማደብዝዝና በአካባቢያችን አለመረጋጋትን ለመፍጠር የተዘጋጀ ዘገባ ነው ያወጣው። ሁለተኛ ደግሞ ሪፖርቱ በዋናነት እየረገጡና እየጣሱ ያሉትን ዓለም አቀፋዊ ሕግ ለመሸሽ ተብሎ የተወጠነ ስለሆነ ሆነ አልተቀበልነውም። ኤርትራ ግን በአሁኑ ሰዓት ከሚመለከታቸው የተባበሩት መንግሥታት ድርጅት አካላት ጋር እየተወያየች ስላለች፣ ወይዘሮ ኪትሩት አስመራ እንዲገቡ መፍቀድ በአንድ በኩል ትርጉም የለውም፣ በሌላ በኩል ደግሞ ለፈጠራ ክሶች ዕውቅና ወይም ሕጋዊነት መስጠት ነው የሚሆነው። የተባበሩት መንግሥታት ድርጅት በቅድሚያ ኢትዮጵያ በድንበር ጉዳይ ላይ የተላለፈውን ውሳኔ እንድታከብርና ዓለም አቀፍ ግዴታዎቿን እንድትወጣ የማድረግ የሚመለከተውን ስራውን እንዲፈጽም አቶ ጸሐየ ፋሲል ጠይቀዋል። የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ኤርትራን በሚመለከት አቅርቦታል ከሚሉት የመብቶች ጥሰት ክስ የኤርትራ መንግሥት ተቃውሞ የሚያተኩርበት የተለየ ነጥብ ይኖር እንደሆነ የኤርትራዊ የውጭ ጉዳይ መሥሪያ ቤት ቃል አቀባይ ተጠይቀው ሲመልሱ ስም ማጥፋት ነው ብለውታል። እሱ ብዓብዩ እቲ ጸብጻብ ብዙኅ እንዲሁ ነዊሕ ጊዜ ዝወሰደውን እንዲሁ አብ ዝተፈላለየ ሕቶታት እሱ ረጅምና ብዙ ነው። ካሁን በፊት በተለያዩ ጊዜያት ያቀረቡት ስም አጥፊዎች ሲሉት የቆዩት ነው። ዝርዝር ውስጥ ገብቶ መዋለል ዋጋ የለውም። ፖለቲካዊ አጀንዳ ያለው መሆኑን ጠንቀቀን እናውቃለን። በዋናነት ግን ዓለም አቀፍ ሕግን ጥሰው ሉዓላዊ መሬታችንን ይዘው ስለሚገኙ ያንን ጉዳይ ለመሸፋፈን የሚጠነሰስ ሴራ ነው። የኤርትራን የሰብአዊ መብቶች አያያዝና ሁኔታ እንዲገመግሙ የተመደቡት የመንግስታቱ ድርጅት ልዩ ዘጋቢ ሼላ ኬቴሩት በበኩላቸው እርሳቸው ኤርትራን ጥላሸት የመቀባት አንዳችም የክፋት ፍላጎት እንደሌላቸው ገልጸው ያደረጉት ነገር ቢኖር መንግስትን ጨምሮ ጉዳዩ የሚመለከታቸውን ወገኖች ሁሉ እንዲያዳምጡና ለምክር ቤቱ ሪፖርት እንዲያቀርቡ የተጣለባቸውን ኃላፊነት መወጣት መሆኑን ለቪኦኤ ገልጸዋል። ባለፈው አመት ከጸደቀው የሰብአዊ መብቶች ምክር ቤቱ ውሳኔ ሀያ ሀያ በሚመነጨው መሠረት ይላሉ ሚስ ኬቴሮት የተሰጠኝ ኃላፊነት ኤርትራ ውስጥ ያሉ የሰብአዊ መብቶች ሁኔታዎችን መገምገምና በመጪው ሰኔ በሚደረገው በ23ኛው ስብሰባው ላይ መልሼ ለምክር ቤቱ ማሳወቅ ነው። ሼላ ኬቴሩት ኃላፊነቱ የተሰጣቸው በኢትዮጵያ የዘመን አቆጣጠር ጥቅምት 22 2005 ዓ ም መሆኑን ጠቁመው ባላቸው ጠባብ ጊዜ የተካሄደውን ፍተሻና ምርመራ ለመመልከት መረጃዎችን ቅርጽ ለማስያዝ የተለያዩ ባለድርሻ አካላትን እያነጋገሩም እንደሆነ ገልጸዋል። የኤርትራን መንግስትም ጠይቀው የመግቢያ ፈቃድ የከለከላቸው መሆኑን ያስታወሱት የመንግስታቱ ድርጅት ልዩ ራፖር ጸሐፊ ኬቴሩት ሌሎች የሚመለከታቸው ያሏቸውን ምሁራንን የሰብአዊ መብቶች ተሟጋቾችን እያነጋገሩ መሆኑን፣ ከኤርትራ የተሰደዱ ሰዎችን ለማግኘትና የተሰደዱባቸውን ምክንያቶች እንዲሁም ኤርትራ ውስጥ ያለውንም ሁኔታ እንዲነግሯቸው ወደ አጎራባች አገሮች ለመጓዝ እንደሚገደዱና ለሁሉም የኤርትራ ጎረቤት አገሮች የመግቢያ ጥያቄ ማቅረባቸውን አመልክተዋል። መልስ ገና ባያገኙም በኤርትራ ልዩ ራፖር ጸሐፊ ላይ በተሰናዳው በተባበሩት መንግስታት የሰብአዊ መብቶች ኮሚሽነር ቢሮ ዌብሳይት ላይ ሰዎች ኤርትራ ውስጥ ስላሉ የሰብአዊ መብቶች ጉዳዮች አስተያየቶቻቸውን የሚሰጡበት የኢንተርኔት ገጽ የተሰናዳ መሆኑን ሚስ ኬትሩት አስረድተዋል። ልዩ ራፖር ጸሐፊዋ ከኤርትራ መንግስት ባለስልጣናት ጋር መነጋገር የጀመሩት ኃላፊነቱ እንደተሰጣቸው ባለፈው የአውሮፓውያኑ ኖቬምበር ወር ውስጥ እንደነበረና ለፕሬዚደንቱ ጭምር ፈቃድ እንዲሰጣቸው የሚጠይቅ ደብዳቤ መላክ ተናግረዋል። እኔ በመሰረቱ ገንቢ የሆነ ንግግር ለመጀመር ነበር የፈለግሁት ነው የሚሉት ሚስ ኬቴሮት። ከኤርትራውያኑ ባለስልጣናት ጋር ለመነጋገር ኃላፊነት በተጣለብኝ ጉዳይ ላይ ጥያቄዎችን ላነሳላቸው፣ ውይይቱን ከዚያው ከነሱ ጋር ነበር መጀመር የፈለግሁት ምንም እንኳ ያ ሐሳባቸው ያልተሳካላቸው መሆኑን ሚስኬቴ ሩት ቢገልጹም ኤርትራ አሁን በአጠቃላዩ ወቅታዊ ግምገማ ላይ በዩኒቨርሳል ፔሪዮዲክ ሪቪው ላይ ጥሩ እየተንቀሳቀሰች በመሆኗ ኤርትራውያኑ ሪፖርታቸውን በማስገባታቸውና እየተነጋገሩም ስለሆነ በእርሳቸው እምነት የመተባበር የመጀመሪያው እርምጃ የሚነሳው ከዚያ በመሆኑ በያዟቸውና በእጃቸው ባሉ ጭብጦች ላይ ተመርኩዘው ስራቸውን የመቀጠል ሐሳብ እንዳላቸው ተናግረዋል ሚስኬቴ የኤርትራ መንግሥት ባለሥልጣናት ፍቃዱን የከለከሏቸው ሪፖርቱን ከጻፉ በኋላ ለመግባት በመጠየቃቸው ነው ብለው በመሆኑ እንደሆነ የተነገራቸው ሚስ ኪቴሮት ሪፖርታቸውን ገና ለመጻፋቸውን ገልጸዋል። ገና የጻፍኩት ምንም ነገር የለም አሉ ሚስ ኪቴሮት። በመጀመሪያ የምጽፈው ከውይይቶች ከፍተሻዎችና ከጥናቶች ከማገኛቸው ትብብሮችና ቀደም ሲል እንዳነሳሁትም መጠይቆችን ከመሳሰሉ ምንጮች የማገኛቸውን ጭብጦች ነው አንድም የተጻፈ ሪፖርት አሁን የለኝም አሉ ሚስ ኬቴሮት ስለ ሌሎች ልዩ ራፖርት ጸሐፊዎች መናገር አልችልም እኔ መናገር የምችለው አሁን ባለንበት ጊዜ አዲስ ስለሆነው የራሴ ኃላፊነት ነው አሁን ባለንበት ሰዓት አንድም የተጻፈ ሪፖርት የለም ብለዋል በዚሁ ሼላኬቴሮት ከቪኦኤ ጋር ባደረጉት ቃለ ምልልስ የመተማመን ስሜት እንዲፈጠር ጠይቀዋል።